ሰላም ጤና ስጥልኝ፣ የጋቢና ቪኦኤ አድማጮች የዛሬ ዕለት አርብ ግንቦት 21 2012 ዓ ም ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። የኮቪድ-19 ስርጭትን ለመቆጣጠር ሲባል ይህም ፕሮግራም የምናዘጋጅላችሁ እንደሚታወቀው ከየመኖሪያ ቤታችን ሆነን ነው። በዛሬ የጋቢና ጉዟችን ከያዝንላችሁ ጥንቅሮች መካከል ጥቂቶቹን አስተዋውቃችሁ። ማይኖሪቲ መሆናችን ሴት መሆኔን ሁሉንም እኔ ለአድቫንቴጅ ነው የምጠቀምበት። በዓለም ላይ ግዙፍ የሆነው የቴክኖሎጂ ካምፓኒ ማይክሮሶፍት ድርጅት ውስጥ በአመራርነት እያገለገለች የምትገኘው ወጣት እሴት ስዩም ናት። የምሽቱ እንግዳችን አድርገናታል። የኢትዮጵያ ስነፈለክና የጠፈር ሳይንስ ምን ይመስላሉ ስንልም መጋቤ ሐዲስ ዶክተር ሮዳስ ታደሰን አነጋግረናል። ጭቅ ላይ ስለምናሳልፍ እነዚህ ህጻናት ዘንገፈናቸው ሊሆኑ ይችላል፣ እንጂ ሚሊየን ሲሆኑ ህጻናት በመወለድ ላይ ይገኛሉ። ምክንያቱ ከነሱ ጋር አቅማቸውም ስለማቅ ነው። መጋቤ ሐዲስ ዶክተር ሮዳስ ታደሰ ነበሩ። በምሽቱ ይደመጣል። ማህበራዊ ሚዲያን ለበጎ ምግባር እየተጠቀመም ያለ ወጣት እንግዳም አለን። ከሁሉ አስቀድመን አብራችሁን ስለምታመሹ እያመሰገንን ፕሮግራሙን በመምራት እኔ ኤደን ገረመው ከአቀናባራችን ኤልያስ አስማረጋ አብሬያችሁ አመሻለሁ። አሁን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎች ሀብታም ስዩም ይጠብቃችኋል። አመሰግናለሁ ኤደን፣ ባለፉት 24 ሰዓታት ውስጥ በተደረገው 5015 የላቦራቶሪ ምርመራ 137 ሰዎች የኮሮና ቫይረስ ተገኝቶባቸዋል። በአጠቃላይ ኢትዮጵያ ውስጥ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 968 ደርሰዋል። ከቅርብ ጊዜ ወዲህ አስደንጋጭ በሆነ ሁኔታ ቫይረሱ ያለምንም ንክኪና የውጭ አገር ጉዞ ታሪክ የሚገኝባቸው ሰዎች ቁጥር እየጨመረ የመጣ ሲሆን በዛሬው ዕለትም ቫይረሱ ከተገኘባቸው ሰዎች 109ኙ ምንም አይነት የጉዞ ታሪክም ሆነ ንክኪ የሌላቸው ናቸው ተብሏል። ቀሪዎቹ ሃያ ሰዎች የውጭ ሀገር የጉዞ ታሪክ ያላቸው ስምንቱ ደግሞ የታወቀ ንክኪ የነበራቸው መሆኑን የጤና ሚኒስቴር በፌስቡክ ገጹ ላይ አስታውቋል። በሌላ በኩል በትናንትናው ዕለት የ62 ዓመት ዕድሜ ያላቸውና በሌላ በተጓዳኝ ህመም ሲረዱ የነበሩ አንድ አዛውንት የኮሮና ቫይረስ ምርመራ ተደርጎላቸው ውጤቱ ከመምጣቱ በፊት ህይወታቸው አልፏል። ውጤታቸው ኮቪድ-19 እንደነበረባቸው በማመልከቱ በኢትዮጵያ በኮሮና ቫይረስ ህይወታቸው ያለፉ ግለሰቦች ቁጥር ስምንት ደርሰዋል። በአሁኑ ሰዓት 761 ሰዎች በለይቶ ማቆየ ውስጥ ያሉት ሲሆን አራት ሰዎች ደግሞ በጽኑ ህሙማን ክፍል ውስጥ ይገኛሉ። በአጠቃላይ በኢትዮጵያ እስካሁን ድረስ ድረስ 101581 ሰዎች የኮሮና ቫይረስ ምርመራ ተደርጎላቸዋል። የሚኒያፖሊስ ከተማ ከንቲባ በፖሊሶች ቁጥጥር ስር እያለ ሕይወቱ ስላለፈው ጥቁር አሜሪካዊ ጉዳይ ዛሬ ሲናገሩ ከተማይቱ ትልቅ ስቃይና ቁጣ ላይ ትገኛለች፣ ነገር ግን የደረሰውን ሞት ለመቃወም ንብረትን የማቃጠልና የዘረፋ ተግባርን መፈጸም ተቀባይነት አይኖረውም ሲሉ አስገንዝበዋል። የአፍሪቃ ሕብረትም በዩናይትድ ስቴትስ ጥቁር ዜጎች ላይ የሚፈጸም ተከታታይነት ያለውን ዘረኝነት እንደማይቀበል ባወጣው መግለጫ አስታውቋል። ዓለም አቀፉ የወንጀል ፍርድ ቤት በቀድሞ አይቮሪኮስ ፕሬዚደንት ሎረን ባግቦ ላይ የጣሊያውን የጉዞ እገዳ ትናንት ረገብ አድርጎላቸዋል። የቀድሞ ፕሬዚደንት ባግቦውም በቀድሞ የሥልጣን ዘመናቸው በድኅረ ምርጫ ብጥብጥ ከተገደሉ 3,000 ሰዎች ጋር በተያያዘ ከቀረበባቸው ክሶች ባለፈው ዓመት ነፃ ከተባለ ወዲህ የጉዞ እገዳ ሲላላላቸው የትናንቱ የመጀመሪያ መሆኑ ተዘግቧል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በማኅበራዊ መገናኛዎች ላይ የቁጥጥር ጫና ሊያሳድር ይችላል ያሉትን የአፈጻጸም ትእዛዝ ፈርመው አውጥተዋል። ትእዛዛቸው በፍርድ ቤት ሊጸድቅ ስለመሆኑ ግን ባለሙያዎች ጥርጣሬ አላቸው። በሌላ በኩል ደግሞ የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን በጋዜጠኞች ላይ ከፍተዋል በተባለ የጥላቻና የሕዝብ አመኔታን ለማሳጣት የታለመ ዘመቻ የሀገሪቱ የፕሬስ ነፃነት አደጋ ላይ መውደቁም ተዘግበዋል። አድማጮች ለአሁኑ ያሉን አጫጭር ዘገባዎች እነዚህ ናቸው። ታሙስዩምን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገር። መጋቤ ሐዲስ ዶክተር ወዳስ ታደሰ ላለፉት ሁለት አመታት ስነፈለክንና የጠፈር ስሪትን የሚመረምሩ ሀሳቦች የሚቀርቡበት አንድሮሜዳ የተሰኘ የቴሌቪዥን ፕሮግራማቸው ይታወቃሉ። ከዚህ ጥረታቸው ጋር የሚያያዙ ሀሳቦችን ለማንሳት ከሀብታሙ ስዩም ጋር ቆይታ አድርገው ነበር፣ እንደሚከተለው ይደመጣል። እንግዲህ ቀደምት ኢትዮጵያውያን በስነ ፈለክ ሳይንስ በጣም የተራቀቁ እንደሆነ ስመጥር ታላቅ የታሪክ ተመራማሪዎችን የስነ ፈለክ ተመራማሪዎችን አስቀምጠዋል። በተለይ የዛሬ አራት ሺህ ዓመት ኢትዮጵያን የመራች ከአክናውስ ሳባና ከነተቲ ካልንሶ በመቀጠል ኢትዮጵያን የመራች አንዲት ታላቅ ንግስት አለች። እሷም ካሲዮፒያ ትባላለች። በኢትዮጵያም ዶኪመንት አለች። በሳይንሱም ዶኪመንት አለች። እቺ ታላቅ ንግስት እንግዲህ ኢትዮጵያ ለአስራ ዘጠኝ አመት ስትመራ ስነ ፈለክንም በማሳደጓ ትታወቃለች። በተለይ ጠፈርን መመርመር ጅት ከመውደዷ የተነሳ በጠፈር ላይ ከዋክብት ቅርጽ ሰርተው እንደሚታዩ ማስተዋል የጀመረች ታላቅ የኢትዮጵያ ንግስት ናት። እቺ ንግስት እንግዲህ ከክርስቶስ ልደት በፊት አንድ ሺህ ስምንት መቶ ዘጠና እስከ አንድ ሺህ ስምንት መቶ ሰባ አንድ ዘመን ቀደም ብላ የነገሰች ንግስት ስትሆን በተለይ ሳይንሱ መዝገብ ኮንስታሌሽን በመባል የሚያውቃቸውን ህብራተ ከዋክብትን ነው ለይታ ያየችው። በተለይ መስከረም ወቅት የኢትዮጵያ አዲስ አመት ከመሆኑ ጋር ተያይዞ በመስከረም ወቅት የሚወጡትን ከዋክብት ነበረ መከታተል የጀመረችው ስትከታተል፣ በእንግሊዘኛው ደብሊው የሚመስል ኤ የሚመስል ቅርጽ ነው የተመለከተችው። ከዛ ባሏ ሴፈስም የኢትዮጵያ ንጉስ ሴፈስም የእርሳስ ቅርጽ ወይም የሬክታንግል ላይ እና ትሪያንግል የሚመስል በዓይን የሚታይ ኮከብ አስተዋለ። ውብ ልጃቸው አንድሮሜዳን ይህንን አስተዋሉ። ስለዚህ በሳይንሱ በአስትሮኖሚ ሳይንስ ታሪክ ህብራተ ከዋክብትን ከማየት ባለፈ በስማቸው ያስጠሩ ሶስቱ ንጉሳውያን የኢትዮጵያ ንጉሳውያን ቤተሰቦች በማለት ነው የሚታወቁት። እነሱ የጀመሩት ሳይንስ አድጎ በሁለተኛው መቶ ክፍለ ዘመን ላይ አርባ ስድስት ደርሰዋል። ህብራተ ከዋክብት ወይም ኮንስታሌሽን የምንላቸው በተለይ የግሪኮ ሮማን አስትሮኖመር የነበረው ፕቶሎሚ አልማገስት በሚል መጽሐፉ ላይ ወደ አርባ ስምንት ህብራተ ከዋክብትን ሲመዘግብ ሶስቱን ለኢትዮጵያ ነው መዝግቦ የሰጠው። እንግዲህ ከዛም ሳይንሱ አድጎ አሁን ሰማንያ ስምንት ደርሰዋል። በተለይ በአስራ ዘጠኝ ሰላሳዎቹ አይኤዩ ወይም ኢንተርናሽናል አስትሮኖሚካል ዩኒየን ሰማንያ ስምንቱን መዝግቧል። በተለይ ሁላችንም በቀላሉ ጉግል ማድረግ ስለምንችል የናሳ ድረገጽ ላይ ኤቲኤት ኦፊሻል ሪኮግናይዝድ ኮንስተሌሽንስ ሬጅስተርድ ባይ ናሳ ብለን ብንገባ አንድሮሜዳ ፕሪንስ ኦፍ ኢትዮጵያ፣ የኢትዮጵያ ልዕልት፣ ሴፈስ ኪንግ ኦፍ ኢትዮጵያ ወይም ንጉሰ ኢትዮጵያ፣ ካሲዮፒያ ንግስተ ኢትዮጵያ፣ ክዊን ኦፍ ኢትዮጵያ ወይም ንግስት ኢትዮጵያ በማለት እንግዲህ በጠፈር ካርታ ላይ በክብር ሶስቱ ለኢትዮጵያ ተሰጥቶ የኢትዮጵያ ስም በኮንስታሌሽን ካርታ ላይ ተመዝግቦ ይገኛል እና ከአራት ሺህ ዘመን አስቀድሞ በኋላም በርካታ ሊቃውንት ተነስሰው ብራና ዳምጠው ቀለም በጥብጠው ማህዋረ ከዋክብትን የፀሐይን፣ የጨረቃን፣ የፕላኔቶችን የተለያዩ የስነፈለክ ሳይንሶችን እንግዲህ ቀምረው በብራና መዝግበው አኑረውልናል። የራሱ ትልቅ ትልቅ አፍረጅና በርካታ ምስጢርን የያዘ ከኛ አልፎ በባህር ማዶ ባሉ ታላላቅ ዩኒቨርስቲዎች ጭምር የሚጠና እውነት ነው። የጠፍር ምርምርን የመሰሉ ዘርፎች የሀያላን ሀገራት ቅንጡ ሀሳብ የሚመስላቸው ጥቂት አይደሉም። ምድር ሚስጥር ባልተመለሰበት ሁኔታ ጠፈርን ከዋክብትን መመርመር ያለውን ፋይዳ የሚጠራጠሩ ወገኖችም አሉ። በእርግጥ ኢትዮጵያን በመሰሉ በማደግ ላይ ባሉ ሀገራት የሚኖሩ ህዝቦች ይህንን የሳይንስ ዘርፍ ማጥናት የሚገባቸው ልዩ ምክንያት አለ ወይ? በትክክል በተለይ ታላቁ ተመራማሪ ሉሲያን በቡኮን አስትሮሎጂ የሚል መጽሐፍ አለው። እዛ መጽሐፍ ላይ ምን ብሎ ይጠቅሳል? በኢትዮጵያን ሲር ዘ ፈርስት ኢንቨንትድ ሳይንስ ኦፍ ስታርስ ይላል እና የስነ ከዋክብትን ሳይንስ የጀመሩ ኢቭን ምን ይላል ኤንጌቭሜንት በፕላኔት ለፕላኔቶችም ስያሜ የሰጡ ህዝቦች ናቸው ይላል እና ወደ ባለቤቱ መመለስ አለበት። እንግዲህ እነዚህን መመርመር ህይወት እንጂ ከለት ከለት ጋር የሚያያዝ ህይወት እንጂ ቅንጡ ነገር አይደለም። ፀሐይ ከሌለ፣ ጨረቃ ከሌለ፣ ከዋክብት ከሌሉ ዘመንን መፍጠር አንችልም፣ በዘመንም መሄድ አንችልም ብቻ ሳይሆኑ አሁን የምንገናኝበት ስልክም ኢንተርኔትም አሁን ደው ባደገው እንኳን እናውራ ብንል ወደ ጠፈር የሄዱ የተላኩ የኮሚኒኬሽን ሳተላይቶች የሚያስተላልፉት ነው። ያ ባይኖር ኖሮ አሁንም መገናኘትን አንችልም ነበረ። ስለዚህ የጠፈሩ ሳይንስ ቅምጡነት ሳይሆን ግዴታችን እየሆነ ይገኛል። በእርግጥ ቀደምት ኢትዮጵያውያኑ ፀሐይን በመመርመራቸው፣ ጨረቃን በመመርመራቸው፣ ከዋክብትን በመመርመራቸው በጣም በእጅጉ ተጠቅመውበታል። ምን ምን ጥቅም አገኙ? ራሱን ችሎ ሰፊ ነገር አለው። ዘመንን ቀምረውበታል። ለዚህ ነው ዛሬ ኢትዮጵያ ለየት ያለ ካሌንደር ወይም ዘመን ቀመር ካላቸው ጥቂት ሕዝቦች በአፍሪካን በስመ ጥርርነት ልትጠራ የቻለችው ፀሐይን በማወቃቸው የጨረቃ ሚስጢር፣ የከዋክብት ሚስጢር መዋረ ፕላኔትን በማወቃቸው የጻፉት ነው። ስለዚህ ለዘመን አቆጣጠራችን ራሱ ትልቅ ትልቅ ፋይዳ ያለው ነው። ይህ ብቻ ሳይሆን አሁን ዓለሙ ወደ ከቴክኖሎጂ ዘመን ወደ ናኖ ቴክኖሎጂ አልፎ ተርፎ ደግሞ ወደ ታላላቅ እድገቶች በእጅጉ እየገሰገሰ በመሆኑ ግዴታ እነዚህ ነገሮች መጠናት አለባቸው። ይህ ብቻ ሳይሆን የመኖርና ያለመኖርም ጉዳይ ነው ለፕላኔቷ። ምክንያቱም እንጠፈር ላይ ያሉ በተለይ በኢትዮጵያ ዶክመንቶች ኮከብ ዘቦቱ ዘነብ ጅራት ያላቸው ከዋክብት የሚባሉ ኮሜቶች አሉ። በጣም ግዙፍ ግዙፍ አለት የሆኑ አስቴሮይድ አሉ። በድንገት መጥቶ ምድራችንን ወደ አለመኖር ሊለውጧት ይችላሉ። ስለዚህ እነሱን መከታተል ማወቅ ግዴታ ሆኗል። አይንክ፣ ለዚህ ይመስለኛል አሜሪካ በቅርቡ ስፔስ ፎርስ እስከማቋቋም የደረሰችው። ስለዚህ ዘመኑ አርፈን ቆፍረን ወይም በፋብሪካ ኑሮ ወይም በቴክኖሎጂ ብቻ የምኖርበት ሳይሆን ከዚህም አልፎ ወደ ተለየ ቴክኖሎጂ ለመግባት ዓለምን የሮጠ በመሆኑ ሀገራችንም እንግዲህ እኩል መሮጥ እንዳለባት ይሰማኛል። አንድሮሜዳ በተሰኘው ትሬቶ ላይ ወጣቶችና ህጻናትን እያቀረቡ በጠፈር ሳይንስ ዙሪያ ያነጋግራሉ። በእስካሁኑ ቆይታው ኢትዮጵያ በዚህ ሳይንስ ዘርፍ ተስፋ አላት የሚያሰኙ ወጣቶችን አግኝቶ ይሆን? በትክክል አንድ የፈላስፎች አባባል አለ። ለአንድ አመት ካቀድክ ሩዝ ትከል ይላሉ፣ ለአስር አመት ካቀድክ ዛፍ ትከል፣ ለመቶ አመት ካቀድክ ህጻናትን አስተምር ይላሉ። ስለዚህ ለምናስባት ለወደፊት ለምናስባት ለታላቋ ኢትዮጵያ ወደፊት ከዓለም እኩል አዘምነው የሚሄዱ ህጻናትን የግዴታ መኮትኮት መሳደግን ተገቢ በመሆኑ በሚገርም መልኩ የተለዩ ህጻናት መጥተዋል። ኢትዮጵያ ላይ ብዙዎቻችን በተራ ነገር ላይ ወይም በጭቅጭቅ ላይ ስለምናሳልፍ እነዚህም ህጻናት ዘንግተናቸው ሊሆን ይችላል እንጂ ጂኒየስ የሆኑ ህጻናት በመወለድ ላይ ይገኛሉ። ይ ምክንያቱም ከእነሱ ጋራ ስለምውል አቅማቸውን ስለማቅ ነው። በተለይ በዘጠኝ አመት፣ በአስር አመት፣ በአስራ አንድ ከዘጠኝ እስከ አስራ ሶስት እድሜ ያሉ ህጻናት እጅግ የሚገርም እውቀት አላቸው። ለምሳሌ እኔ ካቀረብኳቸው ህጻናት መካከል ህጻን ሮቤል ይጠቀሳል። በአምላክ ብዙዎች አይተውታል። ምን ያህል የሂሳብ እውቀቱ የፊዚክስ እውቀቱ የአስትሮኖሚ እውቀቱ በጣም በጣም የሚደነቅ ነው። የአስራ ሶስት አመቱ ዲሜጥሮስ እንግዲህ በአስራ ሶስት አመቱ ወደ አራት የሳይንስ መጽሐፍና የተለያዩ ነገሮችን የሰራ ነው። ብዙ ወደ አስር አስራ ሰባት የሚሆኑ ማሽኖች በዚያ አስራ ምናምን እድሜያቸው የሚሰሩ ህጻናት ወጥተዋል። እና እነዚህ ህጻናት ወጣቶች ለወደፊቷ ኢትዮጵያ በጣም ተስፋዎች እንደሚሆኑ ሙሉ እምነት አለኝ። በእውነት በእውነት በዚህ ምንም አይነት ጥርጥር የለኝም፣ ምክንያቱም ከነሱ ጋር ከመዋሌ አንጻር ማየው እውነት ስለሆነ ነው። ከመጋቤ ሐዲስ ሮዳስ ጋር የተደረገው ቆይታ በዚህ አላበቃም። በሰኞ ምሽት ላይ ቀሪ ሀሳቦቻቸው ይደመጣሉ። ዓለማችን በከፍተኛ ፍጥነት የሚለዋወጥ የቴክኖሎጂ ዘመን ላይ ትገኛለች። ይሁንና በዚህ ዘርፈ ብዙ የቴክኖሎጂ ሙያ ላይ የተሰማሩ ሴቶች ቁጥር አሁንም አናሳ ነው። የዛሬዋ እንግዳችን እሴተ ስዩም በዓለማችን ግዙፍ ከሚባሉት የቴክኖሎጂ ኩባንያዎች መካከል ማይክሮሶፍት ካምፓኒ ውስጥ በአመራርነት ታገለግላለች። ከስመኝሽ የቆየ ጋር አጭር ቆይታ ነበራት፣ እንደሚከተል ይቀርባል። እሴተ ስዩም ተወልዳ ያደገችው አዲስ አበባ ነው የመጀመሪያና ሁለተኛ ደረጃ ትምህርቷን በካቴድራልና በናዝረት የሴቶች ትምህርት ቤት ተምራ አስረኛ ክፍል ስትደርስ ከቤተሰቦቿ ጋር ወደ አሜሪካ ያቀናችው ሴተ የሁለተኛ ደረጃ ትምህርቷን ቨርጂኒያ በሚገኘው ቲሲ ዊሊያምስ ትምህርት ቤት ጨረሰች። በቴክኖሎጂ ሙያ የመሰማራት ህልም ጨርሶ ያልነበራትና በአባቷ ገፋፊነት ህግ ለማጥናት ታስብ የነበረችው ሴተ ለኮሌጅ ኬንታኪ ስቴት ከሄደች በኋላ ያለው የትምህርት ህይወቷ ግን መደበኛ ሂደቱን የተከተል አልነበረም፣ ትላለች። ነገሮች ተለዋወጠው። ፕሪሜድ ነው የጀመርኩት። ካሌጅ ካሌጅ ስጀምርም እርግጠኛ አልነበርኩኝም። ማለት ራሴን ለማግኘት ስል መንገድ ላይ ነበርኩኝ ማለት ይቻላል። ከዛ ደግሞ እንደገና ከኬንታኪ ወደ አትላንታ ሄጄ ጆርጅ ስቴት ስጀምር ሆቴል ሬስቶራንት ኦን የሚያደርጉ ከምፕኒ ስራ አገኘሁኝ እና እነሱ ምን አሉኝ፣ በእኛ ፊልድ ከተመረቅሽ እኛ እንከፍልልሻለን ትምህርት ቤት ሲሉ ወደ ቢዝነስ አድሚኒስትሬሽን ለወጥኩኝ ማለት ነው። ከዛ ግን የምሰራበት ፕሮጀክት ተቋረጠና አለቃዬ በጣም ስለወደደች ሌላ ምን ስራ አለ ስላት፣ የአይቲ ሄልፕ ደስክ ማለት ሰዎች ኮምፒውተራቸው ሲበላሽባቸው የሚደውሉበት አይነት ቦታ እንደዛ ጀመርኩኝ። ስለዚህ ዛት ዋዝ ማይ ኢንትሮዳክሽን ለኢንፎርሜሽን ቴክኖሎጂ። በዚህ መልኩ ከቴክኖሎጂ ጋር የተዋወቀችው ሴተ የተማረችውንና ልምድ ያካበተችበትን የቢዝነስ አናሊሲስ ትምህርት ከቴክኖሎጂ ጋር አጣምራ ራሷን ለማዘጋጀት ጊዜ አልፈጀባትም። በቴክኖሎጂ ዙሪያ ያሉ አጫጭር ትምህርቶችን በመማርና ለዓመታት ከተለያዩ የዳታ መረጃ አሰባሳቢ ወይም ዳታ አናሊቲክስ ካምፓኒዎች ጋር ስትሰራ ቆይታ የዛሬ ሶስት ዓመት በግዙፉ የቴክኖሎጂ ካምፓኒ ማይክሮሶፍት ውስጥ ተወዳድራ በሲኒየር ከስትመር ሰክሰስ ማናጀርነት ወይም የስኬታማ ደንበኝነት ከፍተኛ ኃላፊ ሆና ተቀጠረች። ይሄንን ስራ ለመስራት ብዙ ስለ አይቲ ፊልድ ትናንሽ ነገሮች ማወቅ ነው የሚጠበቅብሽ። አሁን እኔ የምሰራበት ፕላትፎርም የኦፊስ ትሪ ስክስቲ ፋይቭ ፕላትፎርም ይባላል። ብዙ ሰው ፋሚሊያር ነው ማለት አውትሎክ ኢሜይል አለበት፣ ሼር ፖይንት አለበት፣ ወን ድራይቭ አለበት፣ ማይክሮሶፍት ቲምስ አለበት እና አሁን እነዚህን ነገሮች እኔ ፕሮዳክቶቹን የማውቃቸው ምንድነው ከ ተጠቃሚው ሳይት ነው አንድ ቦታ ሄጄ ስለሆነ፣ ስለዚህ ፕሮዳክት ሳወራ ከተጠቃሚዎች ጋር ኮሚዩኒኬት ማድረግ እችላለሁ። ምክንያቱም ብዙ አይቲ ሪሶርስ አሉ፣ ላይክ ዲሬክትሊ ቴክኒካል ማውራት የሚችሉ ግን አይቲን አንደርስታንድ አድርጎ ግን በብዝነሱ ማውራት መቻል እሱ ነው ለዚህ ስራ በጣም ትልቅ የሚጠቅመው ነገር፣ ስለ ብዝነስ ፕሮሰስ ማውራት መቻል፣ ቴክኒካል ካልሆኑ ሰዎች ጋር አውርቶ የፕሮዳክቱ ቫሊዩ ማሳየት መቻል እሱ ላይ ነው እና ብዙ በልምድ ነው። በአለማችን ላይ በቴክኖሎጂ ላይ በዛ ሙያ የሚሰማሩ ሴቶች ቁጥር አናሳ ነው። እንዴት ነው ራስሽን ቴክኖሎጂ ውስጥ ስታገኘው ምኑ ነው የሳበሽ? ሴቶች በጣም ማይኖሪቲ ነን። ከሱም የበለጠ ደግሞ ከለርድ ሴቶች በጣም ማይኖሪቲ ነን። የምናገኘው ራሴን የማገኘው ብዙ ጊዜ ወንዶች ነው ቲም ውስጥ ነው። ኢቨን ከስተመር ጋር ስንሄድ የምናገኘው ሞር ወንዶች እና ብዙ ማይኖሪቲ ያልሆኑ ሰዎችን ነው የምናገኘው ያንገር ውመን የአይቲ ሌላ መልክ እንዳለው እና በሱ ስፔስ ደግሞ ሴቶች ኤክሰል እንደምናደርግ ዲስአድቫንቴጃችንን ለአድቫንቴጃችን መጠቀም አለብን ብዬ አስባለሁ። ማለት አንድ ሩም ውስጥ ወኪን ሳረግ አስራ ስድስት ነው ነድ አይቲ ኤግዛኪቲቭስ ተቀምጠው ላገኝ እንችላለሁ። ግን ልክ ማውራት ስትጀምሪ እና እንዴት በጥሩ ፓዘቲቭ ወይ እንደምትመጪ እና ኢንፎርሜሽን የሚፈልጉት እንደምስተጫቸው ስታውቂ ኦልሬዲ ስታርት ትረስት ማግኘት ትጀምሪያለሽ ስለዚህ ማይኖሪቲ መሆናችን ሴት መሆኔን ሁሉንም እኔ ለአድቫንቴጅ ነው የምጠቀምበት። እሴተ በቴክኖሎጂ ሙያ ተቀጥሮ ከመስራት ባለፈ ከጓደኛዋ ጋር በመሆን በኢንፎርሜሽን ቴክኖሎጂ ላይ ድልድይ ሆኖ ለሌሎች እገዛ የሚሰጥ ብሪጅ አይቲ ሰፖርት ሰርቪስ የተባለ የዳታቤስ ትምህርት ቤት አቋቁመው ላለፉት አምስት ዓመታት ከመቶ ሀምሳ ተማሪዎች በላይ አስተምረዋል። ከነዚህም ውስጥ ሰላሳ ሰባት የሚሆኑት በተለያዩ የቴክኖሎጂ ካምፓኒዎች ተቀጥረው ስኬታማ ሆነዋል ትላለች። ሴተ በዴታ ቤስ ማስተማር ብቻ ሳይሆን፣ እኔ ደግሞ የቢዝነሱን ሳይድ ኦልሶ ኢንተርቪው ማድረግ ፕሬፔር ማድረግ ለልጁ አስተምራቸው ነበረ። ናይንቲ ናይን ፐርሰንቱ አይቲ ኤክስፒሪየንስ የላቸውም። ስለዚህ ይሄንን ቡት ካምፕ ክላስ ተምረው ኢንተርቪው አድርገው ስራ ለመግባት በአይቲ ፊልድ ውስጥ እናዘጋጃቸው ነበር ማለት ነው። ምን አይነት ልጆችን ያስተማራችኋቸው ማለት በምን መስፈርት ነው የምትቀበሏቸው? ብዙ ተማሪዎች ከኢትዮጵያ ጨርሰው በአካውንቲንግ፣ በማርኬቲንግ፣ በኮንስትራክሽን የተለያየ የሚመጡ አሉ። እዚህም ሀገር በሌላ ሞያ ላይ ተሰማርተው ዊ ሀድ ላ ፒፕል ፎር ኤግዛምፕል ነርሶች የነበሩ አወሩ በጣም ስለሚከብዳቸው ናው ክሪየር መለወጥ የሚፈልጉ ሰው ምንም የባክግራንድ ሪኳርመንት አልነበረንም። በቴክኖሎጂ ሙያዋ ውጤታማ የሆነችው ሴተ በበጎ ስራዎችም ትሳተፋለች። በተለይ አሁን በኮሮና ቫይረስና በኢኮኖሚ መዳከም ምክንያት አሜሪካ ውስጥ ስራቸውን ያጡ ኢትዮጵያውያንን ለመደገፍ ከሁለት ጓደኞቿ ጋር በሰላሳ ቀን ውስጥ ከአስራ ሁለት ሺ ዶላር በላይ አሰባስበው ለመቶ አንድ ኢትዮጵያውያን ቤተሰቦች ድጋፍ አድርገዋል መቶ አንድ ቤተሰቦች መብራት ውሃ ኢንሹራንስ ስልክ ቢሎች ወይንም ደግሞ አንዳንዶቹን ደግሞ በግሮሰሪ ከዛም ውጪ ደግሞ አንዳንድ ታሪኮች ያጋጠመን ስላለ በካሽ መቶ ሀምሳ ብር ማክሲመም በአንድ ፋሚሊ በማድረግ እንደዛ ረድተን ጎላችን ላይ ለመድረስ ችለናል የሀያ አመትና የስምንት አመት ወንዶች ልጆች እናት የሆነችው ሴተ የስኬቷ ሚስጥር በራስ መተማመኔ ነው ትላለች። በተለይ ወጣቶች በትልልቅ ቦታዎች ላይ ተሰሚነት እንዲኖራቸው እራሳቸውን በአግባቡ መግለጽ መቻል አለባቸው ስትልም ልምዷን ታካፍላለች። ምንም እዚህ ሀገር ስመጣ በጣም ሻይ ነበርኩኝ፣ ግን ከጊዜ በኋላ በስራ አለም ላይ ሳየው ሴት ሆነሽ ስፔሻ ድምፅሽን ከፍ ካላረች እንደማትስተሚ አየሁት እና በራስ ኮንፊደንስ ካለሽ ደግሞ ሌላ ሰው ሞር ሪስፔክት እንደሚሰጥሽ። ግን ሁልጊዜ የምነግራቸው ኢቨንን የሚመጡትን ልጆች የነበሩትን ምንድን ነው ከትምህርት ሁሉ እዚህ ሀገር ሰክሰስፉል የሚያደርገን ነገር ኮሚዩኒኬሽን ስኪል ነው። ሰዎች መጀመሪያ የሚያዩት አንቺ እንዴት ራስሽን ፕሬዘንት እንደምታደርጊ ነው። ከዛ በኋላ ነው የምትሰጪውን ኢንፎርሜሽን የሚሰሙሽ። በቴክኖሎጂ ላይ ማንም ሰው ጥርጥር ከነበረው ከዚህ ከኮሮና በኋላ ጥቅሙ ጎልቶ ወጥቷል የምትለው እሴተ በመጪው ጊዜ እጅግ በጣም ዘርፈ ብዙና ሰፊ የስራ እድሎች ባሉት የቴክኖሎጂ ሙያ ላይ መሰማራት የሚፈልጉ ወጣቶች በሚያገኙት አጋጣሚ ራሳቸውን እያስተማሩና ከሌሎች የሙያ ዘርፎች ጋር እያዋሃዱ ስኬታማ መሆን ይችላሉ ስትል ትመክራለች። ለአሜሪካ ድምጽ ሬዲዮ ስመኝሽ የቆየ ከፌርፋክስ ቨርጂን። በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። አሁን ደግሞ ማህበራዊ መገናኛ ሚዲያዎችን ለመረዳዳትና ለደግነት እየተጠቀመ ካለ አንድ ወጣት ጋር እናስተዋውቃቸዋለን። መስፍን አድራጌ ይቀጥላል። እንዳልካቸው በላይነህ በኩታበር ወረዳ ገቢዎች ጽህፈት ቤት ባልደረባ ነው። ወጣቱ ኮቪድ-19 እንደ አገር ያመጣው ተጽዕኖ፣ እንደ አካባቢ ደግሞ ያስከተለው ፈተና እረፍት ይነሰዋል። እናም ከሰላምታና ከምልክቶች መለዋጫነት ያለፈው ወደማይጠቀምበት ማህበራዊ ድረገጽ ፊቱን አዞረ። ቴክኖሎጂን ለወገን ጥቅመዋል ያመጣውን ወረርሽኝ በተለይ እንደ ሀገር በጠቅላይ ሚኒስትራችን የሚጀመሩ የማህበረሰብ ማንቂያ ስራዎች ማጋራት እንዲሁም ሌሎች በጎ አድራጎት የሚሰሩ ድርጅቶችን ወይም ግለሰቦችን ሳይ እኔስ ያንን ተግባር ለምን ለመልካም ዓላማ አላውለውም በሚል ተነሳሽነት ፌስቡክ ላይ የተወሰኑ ማህበራዊ ቅስቀሳዎችን ሳይ ፌስቡክ ላይ ያሉ ጓደኞችን በቴሌግራም ቀጥታ መውከት ነው የፈለግኩት እና ቴሌግራም ስከፍት ሳትኒ ሰዎች ነበር አንድ አምሳ ሰዎች ነበርና ለጊዜው እነዚህም በመያዝ ሀሳቡን አነሳሁት። ሀሳቡ ሲነሳ በወረርሽኙ ሊጎድ የሚችሉ ማህበረሰቦችን

የለም ለራሱን ችሎ ልማት ማህበር ባለመኖሩ ያንን ቢቋቋም በሚል መንደረገኝ አላማ ይዘት ነሳ አንድ ለት እያለ ዛሬ ላይ ደርሷል። እንደ ቀልድ ሚያዚያ አምስት ሁለት ሺህ አስራ ሁለት አመተ ምህረት የተጀምረው እንቅስቃሴ ዛሬ አንድ ሺህ አምስት መቶ የሚጠጉ አባላትን ማፍራት ችሏል። ከክፍለ ሀገር እስከ አውሮፓ፣ ከአውሮፓ እስከ አሜሪካ የሚገኙ አካባቢው ተወላጆች ጥሪውን ተቀላቀሉ። በአንድ ወር ውስጥ ሶስት መቶ ሀምሳ ሺህ ብር አሰባሰቡ። ለወረዳውን ብቻ ሳይሆን ቀጣይ አገራዊ የሆኑ መፍትሄዎችን ማምጣት የሚችሉ ልጆችን ማሰባሰብ ችለናል። ሐኪሞች፣ ኢንጂነሮች፣ የቀድሞ ተማሪዎችና ተወላጆች የሚገርም ሁኔታ ተሰባስቷልና ትልቅ በጎ ጅምር ነው። ለጊዜው አሁን ላይ ለመቶ አስራ ዘጠኝ ሺ ብር ወጪ በማድረግ በጣም የተቸገሩ ተብሎ ቀበሌ ያስተዳደሩ ለሰጠን ለመቶ የከተማ ሰዎች ደርሰናል። የረዳ ነው በአይነት ነው፣ ሀያ አምስት ኪሎ ዱቄት እና አምስት ሊትር ዘይት ነው የረዳ ነው፣ መቶ ሰዎች። በቅርብ ጊዜ ውስጥ ደግሞ ከኩታ ብር ከተማ ውጭ ባሉ ሀያ የወረዳው ገጠር ቀበሌዎች ለሚኖሩ ችግረኛ ወገኖች ተመሳሳይ ድጋፍ እንደሚደረግ ወጣቱ ይናገራል። የዛሬውን ችግር ብቻ ሳይሆን የነገውን መፍትሄ እያሰብን እንሰራለን ይላል ወጣት እንዳልካቸው የቅድመ መከላከል ግንዛቤ ቲም ብለን ደግሞ የፈጠር ነው አለ። ከዚህ ከግር ውስጥ ማለት ነውና እዚህ ውስጥ በጣም የተሻሉ ልጆች ዩኒቨርሲቲ መምህራኖች አሉ። ለረፍት የመጡና ለወረዳው ኮማንድ ፖስት የድርጊት መራ ሁሉ ወቶለት ምን ይሰራ ይሻላል ወረዳችን ላይ የተሻለ ግንዛቤ ለመፍጠር፣ እንዲሁም በሽታ እየገፋ ይመጣ ሌሎች የትራንስፖርትና የገበያ አሰራሮቻችንም እንዴት መቀየት እንዳለብን በሚል ለኮማንድ ፖስት እንዲሁም ለካቢኔውም ጠቋሚ የሆነ መረጃዎችን እየሰጠ ይገኛል። ምናልባት ፈጣሪ ብሎ ደግሞ በሽታ የሚመልስልን ከሆነ ይህንን መሰባሰብ ቀጣይ

የወጣቶቹ ጅምር ለብዙዎች አሪያ ከመሆን ባለፈ በወረዳው የሚስተዋለውን ማህበራዊና ኢኮኖሚያዊ ጫና በማርገብ የሚጫወተው ሚና ከፍ ያለ እንደሆነ የሚያስረዱት ደግሞ የኩታበር ወረዳ ምክትል አስተዳዳሪ ኢማም መሐመድ ናቸው። በተለይ አካል ጉዳተኞች፣ አረጋውያን፣ ሴቶች፣ ህጻናቶች፣ ከስደት የተመለሱ የህብረተሰብ ክፍሎች ዝቅተኛ ደመወዝ ያላቸው የመንግስት ሰራተኞች ኮሮናው የገፋ ከሄደና ኢኮኖሚው ከዚህ የበለጠ ቅርቃር ውስጥ የሚገባ ሆኖ ከተገኘ ሊጎዱ ስለሚችሉ እነዚህ ዜጎች ስለሚታደገ ቸዋለን በሚል ሳሌ ከዝቅተኛ አምሳ ብር ጀምረው እስከ ሀያ ሺ ብር ድረስ እያገዙ ነው ያሉት መቅጠል አስተዳዳሪው። የተፈጠረውን ችግር ወደ በጎ አጋጣሚ መቀየር እድል እንደተፈጠረላቸውም ይናገራሉ። ወረዳው በርካታ ምሁራኖች በአገር ውስጥም በውጭም ያሉት ነገር ግን እነዚህ ምሁራኖች ደግሞ አካባቢያቸውን ሳይጠቅሙ የቆዩበት እድል ነበር። አሁን ከሺ አምስት መቶ በላይ ምሁራኖችና ባለሀብቶችን አይተናል። እነዚህ ይሄ ኮሮና ከቆመ በኋላ የልማት ማህበር ጭምር ዝሮ አካባቢያችንን እንቀይራለን የሚል ዝግጅት የገባንበት ሁኔታ ስላለ ለእኛ እንዲህ የጥሩ ኦፖርቹኒቲ ነው የወሰድ ነው ማለት ነው። በተመሳሳይ ሁኔታ የወራይሉና አካባቢዋ ተወላጆች በኮቪድ አስራ ዘጠኝ ሊደርስ የሚችለውን ቀውስ ለመከላከልና የበኩላቸውን ድርሻ ለማበርከት ማህበራዊ ድረገጽን እንደ ዋና አማራጭ በመጠቀም ላይ ይገኛሉ። አዲስ አበባ ውስጥ በንግድ ስራ የሚተዳደረው ወጣት አክሊሉ በቀለ በኮቪድ ምክንያት ሊከሰስ የሚችለው የጤናና የምግብ እጥረት ለመጥቃት እኛም በተወለድንበትና በተማርንበት አካባቢ በውጭና በአገር ውስጥ የሚገኙ የወረይሉ ተወላጆች እና ወዳጆች ማበ ሰራ አማካኝነት ይህን ችግር ለመቅረፍ ነው። ይህን ያቋቋሙ ሀሳቡን የተነሳሱት አሜሪካን ሀገር ዋሽንግተን ዲሲ የሚገኙት ወንድማችን በለሉ ጎርፉ ናቸው። ስብስቡ ፖለቲካዊ አጀንዳ የሚነዛበት የተነሱበትን ተልኮ የሚያደናቅፍ ጥላቻ የሚሰበክበት እንዳይሆን በጥብቅ መርህ ላይ የተመሰረተ መግባባት አለን ይላል ወጣት አክሊሉ። የሚያስተባብሩ አለ፣ ጀርመን አለ፣ ከአሜሪካ አለ፣ ከእንግሊዝ አለ። እነዚህ ጋር ተመካክረ መመሪያ ወጥተናል። መመሪያችን ምንድን ነው? ከፖለቲካ ከሃይማኖት፣ ከስድስት መድረክ ይዘካ ነው። ማንም ሰው አንድ ነገር ቢጫፍ ይህንን ቴሌግራም ግሩፕ አንድ አስር ሰዎች የሚሆኑ የተመረጡ ሰዎች አሉ። ኢሚዲት ከዛ እንትን ላይ ያነሱታል። እኛ ዓላማችን የተወለዱበትን አካባቢ መርታት፣ የማህበራዊ ችግሮችን መቅረፍ፣ የስራ አቅም መቅረፍ፣ አካባቢያችን በቴክኖሎጂ የደረጸገችና የተሻለ ህይወት እንዲኖሩ ለማድረግ ነው። ስብስቡን እስከ ልማት ማህበር የማሳደግ ራዕይ ያለን የሚሉት ወጣቶች ዛሬ በጥቂት ሺዎች የጀመሩት መልካም ስራ ነገ ሚሊዮኖች አብረውበት ከአካባቢያቸው አልፎ ሀገራት ሀገራቸውን ለማቅናት የሚተግቡበት ስብስብ እንደሚሆን ተስፋ አላቸው። ወጣቱን በተዛባ እይታ ለሚመዝኑ ወገኖች ስብስቡ ትምህርት የሰጠ ለሌሎች ወጣቶች ደግሞ መነቃቃትን የፈጠረ መሆኑን የወረዳው ዋና አስተዳዳሪ ሰለሞን ተፈራ ለአሜሪካ ድምጽ ሬዲዮ አስረድተዋል። በአሁኑ ሰዓት የነሱን ፈለግ በመከተል ያለው ወጣት በራሱ እየተደራጀ ያለው፣ ይህንንም ደግሞ የተሻለ ለማድረግ ወጣቱ ያለው የበለጠ ለማንቀሳቀስ ሲባል በራሳቸው ውጭ ባሉት ጥያቄ መሰረት ኮሚቴ ተዋቅሯል። ከወጣቱ ከድር አባላት ሃይማኖት መሪዎች ከሴክተሮች ለዚህ በተለይ ወጣቱን የሚያገኙ ራድል ፈጠራ ጋር የሚታይዙ የስራ ባህል ለማዳበር ሲባል እንደ ፍላጎታቸውም ስለሆነ ቅድም ሳምፕል ስለላኩልን በሰጡን አቅጣጫ መሰረት አዋቅጠናል። ይህ ኮሚቴ ደግሞ በበር ስራ እንዲገባ ውስጣት ነው ማለት ነው እና ትልቅ መነሳሳት ያላ ወደው ላይ የወረዳው አስተዳዳሪ እንዳስረዱት በመጭው እሑድ ከወጣቶቹ ተሰብስበው የተላከላቸውን የምግብ እህልና ዘይት ድጋፍ በወሬሉ ከተማ በካቤና ሰኞ ገበያ አካባቢ ለሚገኙ ሁለት ሺህ ለሚሆኑ ችግረኛ ወገኖች ይከፋፈላል። ከዚህ በተጨማሪም ወጣቶቹ ለጤና ተቋማት የንጽህና መጠበቂያ ቁሳቁሶች የላኩ ሲሆን አጠቃላይ ድጋፋቸው ከሁለት ሚሊዮን ብር ይልቃል ተብሏል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። ና ጉዟችንን እዚህ ላይ ጨረስን። በዝግጅቶቻችን ላይ ያላችሁን አስተያየቶች በኢሜይል አድራሻችን ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ ቪኦኤ አማሃሪክ ላይ አድርሱን። ትዝታ በላቸው፣ በፕሮግራም አርትኦት ኤልያስ አስማረ፣ በቅንብር ኤደን ገረመው፣ ፕሮግራም በመምራት ሀብታሙ ስዩ፣ ዜናዎቹን በማንበብ አብረናችሁ አምሽተናል። መልካም ምሽት። राधु ने व्योए सन्नों